ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበንን የዛሬ ሰኞ ነሐሴ 5 2006 ዓ ም ፕሮግራማችን ይዘን ቀርበናል። ዓለም አቀፍ የቀውስ አስወጋጅ ቡድን ኤርትራን አስመልክቶ አዲስ ሪፖርት አውጥቷል። በአሁኑ ሰዓት ወጣቶች ከኤርትራ የሚጎርፉት በብሔራዊ የውትድርና አገልግሎት ግዴታው ስለተንገሸገሹ ወይም በጣም በአነስተኛ ገንዘብና ፍጻሜው ጨርሶ በማይታወቅ ሁኔታ ለመንግሥት እንዲያገለግሉ ስለሚገደዱ ነው። የዓለም አቀፍ ቀውስ አስወጋጅ ቡድን አይሲጂ የአፍሪቃ ቀንድ ፕሮግራም ኃላፊ ሰዲቅ ባንስ በምሽቱ አብይ ርዕስ ይቀርባሉ። የደቡብ ሱዳን የሰላም ንግግር አዲስ አበባ ላይ ተጀምሯል። በዚህም ላይ ዘገባ አሰናድተናል። በኋለኛው አጋማሽ ከመድረክ ሊቀመንበር ከዶክተር መረራ ጉዲና ጋር የተካሄደ ቃለ መጠይቅ፣ አፍሪካ ነክ ርዕሶችና ጤና ፕሮግራም ተዘጋጅተዋል። ፕሮግራማችንን ንጉሱ ታምሬ ይመራል። የዓለም ዜናውን እናስቀድማለን። ኢትዮጵያ ውስጥ በሚገኙ የደቡብ ሱዳን ስደተኞች መካከል እየተስፋፋ ነው የሚባለው የወፍ በሽታ እየተባለ በዘልማድ የሚጠራውን የጉበት በሽታ ወይም ሂፐታይተስ ለመቆጣጠር ጥረቱን እያጠናከረ መሆኑን የተባበሩት መንግሥታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ዘጋቢያችን ኪም ሉዊስ አንድ የኮሚሽነሩን ቃል አቀባይ አነጋግራለች። ሶሎሞን አባተ ለዜና እንደሚከተለው አዘጋጅቶታል። ሂፓታይትስ ኢ የሚባለው የጉበት በሽታ አምጪ ቫይረስ ዝርያ ደቡብ ሱዳን ውስጥ በመላ ሀገሪቱ ባለፉት ሁለት ዓመታት ሲስፋፋ እንደነበረ የመንግሥታቱ ድርጅት አስታውቋል። አሁን ግን ኢትዮጵያ ውስጥ በሚገኙ ሶስት የደቡብ ሱዳን ስደተኞች መጠለያ ሰፈሮች ውስጥ ተሰራጭቶ መገኘቱን ድርጅቱ አስታውቋል። እነዚያ ጋምቤላ ውስጥ የሚገኙ ሰፈሮች 150 ሺህ የሚሆኑ የደቡብ ሱዳን ስደተኞች የተጠለሉባቸው መሆናቸውን የዩኤንኤችሲአር ቃል አቀባይ አርያን ሩሜሪ ገልጸው ኢትዮጵያ ውስጥ ግን ወረርሽኝ መሆን ደረጃ ላይ ያለመድረሱንና በተደረገው መረባረብ ምክንያትም እየቀነሰ መሆኑን ገልጸዋል። የሄፐታይተስ ኢ መንስኤና የሚተላለፍባቸውን መንገዶች ሚስ ሩሜሪ ገልጸዋል። እዚሁ መግለጫቸው ሄፓታይተስ የሚተላለፈው በቫይረስ ሲሆን በአብዛኛው የሚተላለፈውን በተበከለው ውሃ መሆኑን ተናግረዋል። በመጠጣት ወይም ለምግብ ዝግጅት በመጠቀም እንደሚተላለፍ ተናግረዋል። ለዚህም የጽዳትና የንጽህና ዘመቻዎችን በመጠለያ ሰፈሮች ውስጥ እያካሄድን ነው የምንገኘው ብለዋል ሚስ ሩሜሪ። ንጹህ የመጠጥ ውሃ እንዲኖርም እየጣርን ነው። ስደተኛው ማህበረሰብም ስለ በሽታው ይበልጥ እንዲያውቅ ለማድረግ እያስተማርን ነው ብለዋል። በሽታውን ለመከላከል በተጨማሪም የመጸዳጃ ጉድጓዶችን መጠቀምና የአካባቢ ጽዳትን መጠበቅ በጣም አስፈላጊ መሆኑን ሩሜሪ መክለዋል። እስካሁን ድረስ በሶስቱ ጣቢያዎች ሀገሮች ውስጥ 367 ሰው መያዙን ቃል አቀባዩዋ ተናግረዋል። በተጨማሪም በሀገሬው ሰው መካከልም ስድስት ሰው መያዙን ሚስ ሩሜሪ ገልጸዋል። ሄፐታይትስ በአመዛኙ የሚያጠቃው ዕድሜያቸው ከ15 እስከ 40 ዓመት ያሉ ሰዎችን እንደሆነና ለነፍሰ ጥሮችም አደገኛ መሆኑን እስከ ህልፈተ ህይወትም እንደሚያደርስ የዩኤንኤችሲአሯ ቃል አቀባይ አስታውቀዋል። ናይጄሪያ ግዙፏ ከተማ ሌጎስ ውስጥ አዲስ በኢቦላ ቫይረስ የተያዘ ሰው መገኘቱን የሀገሪቱ የጤና ጥበቃ ሚኒስቴር ዛሬ አስታውቋል። የአሁኑ አጋጣሚ ናይጄሪያ ውስጥ ለኢቦላ ቫይረስ የተጋለጡትን ሰዎች ቁጥር አስር አድርሶታል። ናይጄሪያ ቫይረሱ በብዙ ከተስፋፋባቸው ከጊኒ፣ ሴራሊዮን እና ላይቤሪያ ጋር ሆነው ስርጭቱንና መዛመቱን ለመቆጣጠር እየሰሩ ቢሆንም ሀገሮቹ ያሉባቸው የጤና መሰረተ ልማት ችግሮች በፈጣንና በጠንካራ ሁኔታ እንዳይንቀሳቀሱ እንቅፋት እየደቀነባቸው መሆኑ ተገልጿል። ጊኒ ከላይቤሪያና ከሴራሊዮን ጋር ያሏትን ድንበሮች መዝጋቷን ከትናንት በስቲያ ቅዳሜ አስታውቃለች። የዓለም የጤና ድርጅት ደብልዩኤችኦ አሁን ያለውን የኢቦላ ሁኔታ ዓለም አቀፍ የጤና አጣዳፊ ችግር ሲል ጠርቶታል። አራቱ ሀገሮች እንዲህ አይነቱን ከቁጥጥር ውጭ የሆነ ሁኔታ ለመቆጣጠር አቅማቸው ስለማይፈቅድ ሰፋ ያለ ዓለም አቀፍ እገዛ እንዲደርስላቸው የዓለም የጤና ድርጅት ዋና ዲሬክተር ማርገሬት ቻን ጥሪ አሰምተዋል። ደብሊዮቾ ባለፈው ሳምንት ባወጣው መግለጫ በአራቱ የምዕራብ አፍሪቃ ሀገሮች ለኢቦላ ቫይረስ የተጋለጠው ሰው ቁጥር 1779 መድረሱንና ከመካከላቸውም 961ዱ መሞታቸውን አስታውቆ እንደነበረ የሚዘነጋ አይደለም። የግብፅ የደህንነት ኃይሎች ባለፈው ዓመት ፈጽመዋል የተባለውን ግድያ ለማጣራት ወደዚያ ያመሩ ሁለት የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዋች አባላት እንዳይገቡ መታገዳቸውን ገልጡ። የቡድኑ ባለሥልጣናት ዋናው ዲሬክተሩ ኬኔት ሮስ እና የመካከለኛው ምስራቅ ሥራ አስኪያጇ ሳራ ሊ ዊትሰን ዛሬ ሰኞ እንደገለጡት የግብጽ ባለሥልጣናት በደህንነት ምክንያት ወይም ለደህንነት ስለሚያሰጋ በሚል ሌሊቱን ካይሮ አውሮፕላን ጣቢያ አሳድረዋቸዋል። የሁማን ራይትስ ዎች ባለስልጣናት ወደ ግብፅ ያመሩት ባለፈው ዓመት ወታደሩ የቀድሞውን ፕሬዚዳንት መሐመድ ሞርሲን ከስልጣን መባረር የተቃወሙ ቢያንስ 700 ያህል ሰላማዊ ሰልፈኞችን ገድሏል የተባለውን ሪፖርት ለማጣራት መሆኑም ታውቋል። የግብጽ መንግስት ሰልፈኞቹን ለአገር ሰላም አስጊ ሲላቸው፣ ሁማን ራይትስ ዎች ደግሞ ፖሊሶችና ጦር ኃይሎች ሆን ብለው ወደ ሰላማዊ ሰልፈኞች ላይ ተኩሰው ግድያ ፈጽመዋል ይላል። እስራኤልና ፍልስጤማውያን ጋዛ ላይ ሲካሄድ የቆየ ውጊያ በዘላቂነት እንዲያከትም የሚያደርግ የተኩስ አቁም ውል እንዲደርሱ የታለመ አዲስ ድርድር ካይሮ ላይ ጀምረዋል። ዛሬ ሰኞ ግብጽ ሁለቱን ወገኖች በተዘዋዋሪ እያደራደረች ባለችበት ዕለት የኋለኛው ለሶስት ቀናት የሚቆይ ተኩስ አቁም ጸንቶ ውሏል። ለአንድ ወር በዘለቀ ውጊያ ከሁለት ሺህ የሚበልጡ ሰዎች እንደተገደሉበት ይታወቃል። ጋዛን የሚያስተዳድረው የሐማስ ነውጠኞች ቃል አቀባይ ሳሚ አቡ ዙሄር ድርድሩን ስምምነት ላይ ለመድረስ ያለው የመጨረሻ እድል ሲል ጠርቶታል። የእስራኤል ተደራዳሪዎች ከፍልስጤማውያኑ መልእክተኞች ጋር በግንባር አይገናኙም። ምክንያት እስራኤል በአሸባሪ ቡድንነት የፈረጀችው ሃማስ ስላለበት በመልክተኞቹ ቡድን ውስጥ ድርድሩ እየተካሄደ ሳለ ጋዛ ውስጥ መደብሮችና ሌሎችም የንግድ ድርጅቶች ተከፍተዋል። በየመጠለያው የቆዩ ነዋሪዎች ወደ የቤታቸው መመለሳቸው ተሰምቷል። ይሁን እንጂ እንደ ሃና አቡ ሲሪያ ያሉ ብዙዎች ሲመለሱ ቤቶቻቸው በእስራኤል የአየር ጥቃት ወድመው አግኝተዋቸዋል። ተኩስ አቁሙ እንደጀመረ ዛሬውኑ ቤቶቻችንን እናጸዳዳ ብለን መጣን። የትን ድረስ የምንወድቅበት ቦታ የለም። ሀያ የቤተሰብ አባላት አሉኝ። እኔ ያለም ቤት ይኸው ነው። ግማሽ ጎኑ ተቃጥሏል፣ ግማሽ ጎኑ ደግሞ በአየር ጥቃት ወድመዋል ሲሉ ነው የተሰሙት። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ስለተያያዘው ስለ የተኩስ አቁም ደስታቸውን ገልጸው እስራኤልና ሀማስ ለንጹሐን ዜጎቻቸው ሲሉ ውጊያውን ለማቆም ይስማማሉ የሚል ጠንካራ ተስፋ አለኝ ብለዋል። በዘላቂነት ውጊያውን ለማቆም የተባበሩት መንግስታት ድርጅት ሰላም የሚፈጥርና ለጋዛ እጅግ በጣም አስፈላጊ የሆነውን መልሶ ግንባታና ልማት እድል ለሚሰጥ ማናቸውም ስምምነት ተግባራዊነት የመንግስታቱ ድርጅት እርዳታ ያደርጋል ብለዋል። ባንኪሞን ካሁን በፊት ተኩሱ ለማቆም ተይዘው የነበረው ውል ተይዞ የነበረው ውል ወደ ዘላቂ የውጊያ ማቆም ስምምነት ሳይራመድ ባለፈው አርብ መገታቱ የሚታወስ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ቀደም ሲል አውስትሬሊያ ከገቡት መከላከያ ሚኒስትር ቼክ ሄግል ጋር ተገናኙ። በዚያ ሁለቱ የዩናይትድ ስቴትስ ባለሥልጣናት ከዚያች አገር አቻዎቻቸው ጋር ውይይት እንደሚያካሄዱም ታውቋል። ኬሪ ከአውስትሬሊያ አቻቸው ጁሊ ቢሾፕ ጋር ነው ዛሬ ሰኞ ከበርማው ጉባኤ ሲመለሱ ሲድኒ አብረው የሄዱት። የዩናይትድ ስቴትሶቹ ኬሪና ሄግል እንዲሁም የአውስትሬሊያ ውጭ ጉዳይ ሚኒስትር ቢሾፕ ከአውስትሬሊያው መከላከያ ሚኒስትር ዴቪድ ጆንሰን ጋር ነገ ማክሰኞ ተገናኝተው ንግድን፣ ማሪታይምንም፣ ደህንነትን፣ የአየር ንብረትን ጨምሮ በበርካታ ጉዳዮች ላይ ይወያያሉ ተብሏል። የኢራቁ ምክትል አፈ ጉባኤ ሃይደር አልአባዲ አዲስ መንግስት እንዲያቋቁሙ በፕሬዝደንቱ በፉአድ ማሱም መጠየቃቸው ተነግሯል። ከእስላማዊ አማጽያን ጋር በውጊያ ላይ ላለችው ኢራቅ ምክትል አፈ ጉባኤው አዲስ መንግስት እንዲመሰርቱ ዛሬ ሰኞ የተመረጡት በኢራቁ ዋናው የሺያዎች ክንፍ በሆነው በብሔራዊው ህብረት መሆኑ ታውቋል። ምክትል አፈ ጉባኤው አልአባዲ የዶክትሬት ዲግሪያቸውን ከብሪታንያው ማንቸስተር ዩኒቨርሲቲ በኤሌክትሮኒክስ ምህንድስና ያገኙ ሰው ናቸው። ቀደም ሲል ዛሬ ሰኞኑ ከኢራቁ ከፍተኛ ፍርድ ቤት በተሰማው ቃል መሰረት የጠቅላይ ሚኒስትሩ ኑሪ አልማሊኪ ክንፍ ነው በምክር ቤቱ ከፍተኛውን ቁጥር የያዘው። እናም ሚስተር ማሊኪ ፕሬዚደንቱ ሚስተር ማሱም አስቀድመው አዲስ ጠቅላይ ሚኒስትር ባለመምረጣቸው ክስ እንዲመሰርቱ ተናግረዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ግን ለኢራቅ ወሳኙ እርምጃ መንግስት ማቋቋም መሆኑን አመልክተው ሚስተር ማሊኪ ነገር ማካበዳቸውን እንዲያቆሙ አሳስበዋል። አድማጮች፣ ዜናው በዚሁ ያበቃል። የኮንግሬስ አባላትም ይህንን መልእክት በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚተላለፈው የሰኞ ምሽት ፕሮግራማችን ይቀጥላል። አስተናጋጆቻችሁን የቆንጅ ይታዬና አዲሱ አበበንን። ቀጥሎ የምናቀርበው የምሽቱ አብይ ርዕስና የመጽሔት ዘገባዎች ይሆናሉ። ወደዚያ ከማምራታችን በፊት ግን በሁለተኛው አጋማሽ ከሚቀርብ ዘገባ በቅንጫቢ እናሰማ። እሺ የቴክኒክ ችግር ያለ ይመስላል። ወደ ምሽቱ አብይ ርዕስ ማለፍ ይኖርብናል። በዚያ ሰዓት ከሚቀርበው ዝግጅት አንዱን ልናሰማ ነበር ለቅምሻ ያህል። አሁን ወደ ሁለተኛው አጋ ለቅምሻ የምናሰማው ነገር ቆንጂት በቴክኒክ ብልሽት አልተሳካም፣ ሊሰማ አልቻለም። የፕሮግራሙን መግቢያ አንብበን ወደ ዝግጅቱ እናልፋለን። ልክ ነው። የቀጣዩን የአብይ ርዕሱን መግቢያ እናሰማና ሰማና ወደ ዝርዝሩ እንሄዳለን። በአምባገነናዊ አስተዳደር ሽሽትና ለብሔራዊ ውትድርና አገልግሎት ላይ ባላቸው ተቃውሞ ምክንያት ወጣት ኤርትራውያን አገር ጥለው እየሸሹ መሆኑን አንድ አዲስ የወጣ ሪፖርት ዘግቧል። ኢንተርናሽናል ክራይሲስ ግሮፕ ዓለም አቀፍ የቀውስ አስወጋጅ ቡድን የወጣቶችን ከኤርትራ መንጎድ ለመቀነስ እንዲቻል ለሀገሪቱና ዓለም አቀፍ ማህበረሰብ ጥሪ አቅርበዋል። የእንግሊዝኛ ቋንቋ ባልደረባችን ጆዲ ካፖዋ ያጠናቀረውን ትዝታ በላቸው ታቀርባለች። አያሌ አፍሪቃውያን ወጣቶች ስራና የትምህርት እድል ፍለጋ አህጉሪቱን ለቀው እየወጡ ነው። ሆኖም ከኤርትራ የሚፈልሰው ወጣት ቁጥር እጅግ ከፍተኛ ነው፣ ይላል ኢንተርናሽናል ክራይሲስ ግሩፕ አለም አቀፍ የቀውስ አስወጋጅ ቡድን። ከግል የማደግ ፍላጎት ይልቅ ለሀገር መስዋዕትነት መከፈል አለበት የሚለው የኤርትራ መንግስት አስገዳጅ ጥያቄ ኤርትራውያን ወጣቶችን እያሰደደ ነው፣ ይላል ድርጅቱ። ዶክተር ሰድሪክ ባርንስ የአይሲጂ የአለም አቀፍ ቀውስ አስወጋጅ ቡድን የአፍሪቃ ቀንድ ፕሮጀክት ዳይሬክተር ናቸው። በአሁኑ ሰዓት ወጣቶች ከኤርትራ የሚጎርፉት በብሔራዊ የውትድርና አገልግሎት ግዴታው ስለተንገሸገሹ ወይም በጣም በአነስተኛ ገንዘብና ፍጻሜው ጨርሶ በማይታወቅ ሁኔታ ለመንግሥት እንዲያገለግሉ ስለሚገደዱ ነው። ሰዎች እነዚህን ትዕዛዞች ላለመፈጸም ድምፃቸውን መጠቀም ስለማይችሉ አገራቸውን ጥለው እየሸሹ ያሉበትን ሁኔታ እያየን ነው። አብዛኞቹ ስደተኞች ወጣቶች በመንገድ ላይ በሕይወታቸው አደጋ እየተጋረጠ መሆኑን ያውቃሉ ይላሉ ባርንስ። በጉዟቸው በተለያዩ ጊዜያት አደጋ ሊገጥማቸው እንደሚችል ያውቃሉ። ሰዎች ከልክ በላይ የተሳፈሩበት ጀልባ ላይ ወጥተው ወደ ደቡባዊ አውሮፓ በተለይም ወደ ኢጣሊያ የማልታዋ ደሴት ሲያመሩ አደጋውን ያውቃሉ። እነዚህ ጀልባዎች የሰጠሙበት አንዳንዴም ተገልብጠው ሰዎች ያለቁበት አጋጣሚ በርካታ ነው። ሆኖም ኤርትራውያን ወጣቶች ጀልባዎች ላይ ከመውጣታቸውን በፊት ሕይወታቸው ለአደጋ የተጋለጠ ነው። ምክንያቱም ለምሳሌ ሕግ አልባና አደገኛ የሆኑትን የሱዳንና የሊቢያ ግዛቶች ማቋረጥ አለባቸው። ለተወሰኑ ጊዜያት የኤርትራ መንግስት ስደተኞች ድንበር እንዳያቋርጡ ተኩሰው በመግደል ሳይቀር ይከላከሉ እንደነበር ባንስ ይናገራሉ። ኋላ ኋላ ግን የተሰደዱ ዜጎች ወደ አገር የሚልኩት ገንዘብ የኢኮኖሚ ጥቅም እንዳለው መንግስት ተገነዘበ። በድንበር ተሻጋሪ ሰራተኞች ገቢ ላይ ሁለት በመቶ ተጨማሪ ቀረጥ መጣሉ ችግሩን እንዳባባሰው ባርንስ ይናገራሉ። ኤርትራ የሰራተኛ ኃይሏን እያጣች ነው። ብርቅ የሆነው ሰብአዊ ካፒታል እየተሟጠጠ ነው። ሁኔታው ከሰራዊቱ እስከ ብሔራዊ ውትድርና አገልግሎትና እንዲሁም ቤተሰቦች ላይ ከፍተኛ ጫና አለው። የእርሻ ማሳዎች በተለይም ምርታማ የወንዶችና የሴቶች ኃይልን የሚጠይቁ ሥራዎች ይጎዳሉ። አይሲጂ፣ ዓለም አቀፍ የቀውስ አስወጋጅ ቡድን ኤርትራ ዲፕሎማሳዊ ግንኙነት በመፍጠር ከዓለም አቀፍ አገሮች ጋር ያላትን ግንኙነት ማሻሻል እንዳለባት ይገልጻል። ኤርትራ ቀስ በቀስ የብሔራዊ ውትድርና አገልግሎት ወታደሮቿን እንድትበትንና ከኢትዮጵያ ጋር ያላትን የድንበር ውጥረትም እንድታረግብ ሀሳብ ያቀርባል። ኤርትራ የመረጠችው የብቸኝነት ወይም የመነጠል አቋም ግለሰቦች ወይም ሕዝብ ማኅበራዊና ኢኮኖሚያዊ ምርጫ ወይም ነጻነት እንዳይኖራቸው የሚያደርግ ነው። ለዚህ ነው ሕዝብ የተሻለ ዕድል ፍለጋ ከሀገሪቱ ለመንጎድ የሚገደደው። ኤርትራ ኢኮኖሚዋን እንደገና ለማዋቀር ለወጣቶቿም ስራ ለመፍጠር ከአውሮፓ ህብረትና ከተባበሩት መንግስታት ድርጅት እርዳታ መጠየቅ እንዳለባት አይሲጂ ዓለም አቀፍ የቀውስ አስወጋጅ ቡድን መክሯል። ወደሚቀጥለው የመጽሔት ርዕስ እናልፋለን። የደቡብ ሱዳን አማጽያን አዲስ አበባ በመካሄድ ላይ ባለው የሰላም ድርድር መሳተፋቸውን ቀጥለዋል። አማጽያኑ በድርድሩ መሳተፋቸውን የገለጡት ከመንግስት ጋር በቀጥታ ለመደራደር ያቀረቡት ጥያቄ ምላሽ በማግኘቱ እንደሆነ አስታውቀዋል። ከአዲስ አበባ እስክንድር ፍሬው ተከታዩን ልኮልናል። በይፋ በተከፈተ ገና በሁለተኛው ቀን የአዲስ አበባውን የሰላም ድርድር አቋርጠው የነበሩት የደቡብ ሱዳን አማጽያን ምክንያት አድርገው ያቀረቡት የተሳታፊዎቹን ማንነት ነው። ይሄኛው ዙር ድርድር ሁሉን አቀፍ መሆኑን የገለጸው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጉዳዩ ይመለከታቸዋል ያላቸውን አካላት ሁሉ ጋብዟል። የሲቪክ ማህበረሰብ፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎችና ሌሎችም ከተጋበዙት መካከል ናቸው። ቀጥተኛ ድርድር መካሄድ ያለበት በመንግስትና በእኛ መካከል ነው ያሉት አማጽያ ቢያኑ ግን ሌሎቹ የአማካሪነት ሚና ብቻ ሊኖራቸው እንደሚችል በመግለጽ ከሳምንት በፊት የተጀመረውን ድርድር በሁለተኛው ቀን አቋረጡ። ካለፈው ቅዳሜ ጀምሮ ግን እንደገና እየተካፈሉ ይገኛሉ። የአማጽያኑ ቃል አቀባይ ፖት ካንግ ቾል ለቪኦኤ ሲናገሩ ጥያቄያችን ተመልሰዋል ብለዋል ከኢጋድ ያገኘነው መረጃ እንደሚያሳየው አዎ፣ ጥያቄያችን ተመልሷል። ኢጋድ እኛና መንግስት የሁለትዮሽ ንግግር በማድረጋችን ጉዳይ ተስማምቷል። ጉዳዩ የሚመለከታቸው ሌሎች ወገኖች በአማካሪነት ይቆያሉ ማለት ነው። አሁን ግን የቀጥታ ድርድሩ ገና አልተጀመረም ነው ያሉት። የደቡብ ሱዳን መንግስትም ከአማጽያኑ ጋር በቀጥታ የመነጋገሩን ሀሳብ እንደሚደግፈው አስታውቋል። የሀገሪቱ የማስታወቂያ ሚኒስትርና የመንግስት ዋነኛ ተደራዳሪ ማኩይ ሎዌዝ ለቪኦኤ ሲያስረዱ ጥያቄው የእኛም ጥያቄ ነበር ብለዋል። ከአማጽያኑ ጋር ተቀምጠን መነጋገር እንዳለብን ተቀብለናል። ይህ የቀጥታ ድርድር ጉዳይ እኛ ከመጀመሪያውም ያነሳ ነው ነበር። በይ ጋር በኩል ተቀባይነት ሲያጣ ግን ሁሉን አሳታፊ የሚለውን አካሄድ ተቀብለን ቀጠልን። አማጽያኑ ይሄኛውን መድረክ ጥለው ሲሄዱ ግን የትም ይሁኑ የትም እነሱን የመከተል ስራ ይጠብቀናል። ምክንያቱም እኛ ሰላም እንፈልጋለን። ያለ አማጽያኑ ተሳትፎ ደግሞ ሰላም አይመጣም። ለድርድሩ ከተጋበዙት ሌሎች አካላት ጋር ብንቀመጥ ሰላም አናመጣም፣ ምክንያቱም እነሱ ከሰላም መምጣት ጋር የሚያገናኛቸው ነገር የለም። እዚህ የተገኙት የሰላም ስምምነት ላይ እንድንደርስ ለማገዝ ነው ነው ያሉት። ከቅዳሜ ጀምሮ ባለው ፕሮግራም ከሰላምና ጸጥታ እንደዚሁም ከተያያዥ ጉዳዮች ጋር የተገናኙ ጽሁፎች እየቀረቡ በሰላሙ ድርድር ተሳታፊዎች ውይይት እየተደረገባቸው ነው። መንግስትና አማጽያኑ የቀጥታ ድርድር የሚጀምሩትም ይህ ፕሮግራም ከተጠናቀቀ በኋላ መሆኑን የማስታወቂያ ሚኒስትሩ አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በዚህ እንዳለ የደቡብ ሱዳን መሪዎች የሰላም ስምምነቱ ላይ እንቅፋት የሚሆኑ ከሆነ ዩናይትድ ስቴትስ ማዕቀብ ልትጥል እንደምትችል በደቡብ ሱዳን የዩናይትድ ስቴትስ አምባሳደር አስታውቀዋል። ከጁባ የአሜሪካ ድምጽ ዋኬ ውዱ እንደዘገበው ሁለቱ ወገኖች በ60 ቀናት ውስጥ የተኩስ አቁም ስምምነት ለማድረግ የተቀመጠውን የጊዜ ወሰን በዚህ ባለፈው ሳምንት አብቅቷል። ዘገባውን ሄኖክ ሰማግዜር ይዟል። በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ሱዛን ፔጅ መንግስታቸው በደቡብ ሱዳን ተቀናቃኝ ኃይሎች ላይ ተጨማሪ ማዕቀቦችን ለመጣል እንደሚገደድ አስታውቀዋል። ባለፈው ሰኒወር በምስራቅ አፍሪካ ሀገሮች ማኅበር ኢጋድ ሸምጋይነት የተደረሰው በስልሳ ቀናት ውስጥ የተኩስ ማቆም ስምምነት ባለፈው ሳምንት ተገባዷል። ሆኖም በፕሬዚዳንት ሳልቫኪርና በአማጽያኑ መሪ ሪያክ ማሻር የተፈረመው የሰላም የጊዜ ገደብ ተፈጻሚነት አለማግኘቱ ዩናይትድ ስቴትስን ጨምሮ ሌሎችንም በማሳሰብ ላይ ነው። የዩናይትድ ስቴትስ አምባሳደር ሱዛን ፔጅ በደቡብ ሱዳን የሰላም ስምምነት እንዳይኖር የሚሰሩ ባለሥልጣናት ላይ ያነጣጠሩ ማዕቀቦችን ዋሽንግተን ልትጥል እንደምትችል ለቪኦኤ ተናግረዋል We are, are considering all options, um, but we are considering more sanctions against individuals that are undermining the peace process, uh, not allowing humanitarian assistance to get through. ሁሉን አማራጮች እያጤንን እንገኛለን። ነገር ግን በአንዳንድ ለሰላም ሂደቱ እንቅፋት በሚሆኑ ግለሰቦች ላይ ማዕቀብ የመጣል ውሳኔ ሊኖር ይችላል። የሰብአዊ እርዳታ እንዳይደርስ የሚያግዱና የሰላም ሂደቱ ወደፊት እንዳይገፋ የሚሰሩ ግለሰቦች ላይ ያነጣጠሩ ይሆናሉ። የስልሳ ቀን ገደቡ በማለፉም ተጨማሪ ማዕቀቦችን ልንጥል እንችላለን። በግንቦት ወር የዩናይትድ ስቴትስ መንግስት በሁለት የደቡብ ሱዳን ወታደራዊ መሪዎች ላይ ማዕቀብ ጥሏል። ከማዕቀቦቹም ወደ ዩናይትድ ስቴትስ እንዳይጓዙ መከልከል ከዩናይትድ ስቴትስ የንግድ ተቋማት ጋር እንዳይናገዱ ማዕቀብና የግል ሀብታቸው በባንክ እንዳይንቀሳቀስ ማገድን ያካትታል። የመጨረሻው ዘገባ ላይ ደርሰናል አድማጮች። የኢራቅ ከፍተኛ ፍርድ ቤት የጠቅላይ ሚኒስትር ኑሪ አልማሊኪ የጥምረት ቡድን በአገሪቱ ምክር ቤት ትልቁ ነው የሚል ፍርድ ሰጥቷል። ይህ ውሳኔም እንደ አውሮፓ አቆጣጠር ከ2006 አንስቶ ይዘውት በቆዩት በሥልጣናቸው እንዲቀጥሉ ያስችላቸዋል። ፍርድ ቤቱ ዛሬ ይህን ውሳኔ የሰጠው ሚስተር ማሊኪ ፕሬዚዳንት ፉዋድ ማሱም ጠቅላይ ሚኒስትር ባለመሰየማቸው ክስ መሠረት አለው ካሉ በኋላ ነው። በሌላ ዜና ዩናይትድ ስቴትስ ሰሜን ኢራቅ ውስጥ መውጫ ላጡ ሲቪሎች ሰብአዊ ረድኤት በአውሮፕላን መጣለውን ቀጥላለች። የአሜሪካ ድምፅ ሬዲዮ ዘጋቢ ቪክቶር ቢያትል ያጠናቀረውን ዘገባ አዳነች ፍሳሐዬ ታቀርበዋለች። ባለፈው ሚያዝያ ወር ምርጫ ከተካሄደ በኋላ በጊዜያዊ መልክ በመምራት ላይ ያሉት ማሊኪ ትላንት ማታ በቴሌቪዥን ባደረጉት ንግግር ለሦስተኛ ጊዜ የመወዳደር ሀሳብ እንዳላቸው አመላክቷል። ፕሬዚደንት ማሱምን አውግዘዋል። አልኡላ ሂን መደደ መውዕድ እዕላን ተክሊፍ ሞረሸህል ኩትለ ንያቢየ ሚስተር ማሱም አዲስ መንግስት፣ በጊዜው መሰረት ባለመሰየማቸው ህጉን ጥሰዋል። በምክር ቤት የብዙሃንነት ቦታ ያለው ጥምረት ጠቅላይ ሚኒስትር እንዲሰይም አልጠየቁም ብለዋል ሚስተር ማሊኪ። የጠቅላይ ሚኒስትር ማልኪ ታማኝ ኃይሎች በመዲናይቱ ባግዳድ ስትራቴጂያዊ ቦታዎች እንደተመደቡ የሚዲያ ዘገባዎች ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ሲድኒ ኦስትሬሊያ ሆነው ሲናገሩ ኢራቅ ላይ አዲስ መንግስት የመመስረቱ ጉዳይ ለሀገሪቱ መረጋጋት ወሳኝ እንደሆነ ገልጸው ሚስተር ማሊኪ ውጥረት ከማስፈን እንዲቆጠቡ ጥሪ አድርገዋል ሪ ኢራቅ ላይ ሰላምና መረጋጋት ለማምጣት አዲስ መንግስት የመመስረቱ ሂደት ወሳኝ ነው የሚል እምነት አለን። ሁሉም ኢራቃውያን ሊረዱት የሚገባ ነገር ቢኖር ማንኛውም ከህገ መንግስታዊ አሰራር ዝንፍ የሚል ነገር ምንም አይነት ዓለም አቀፍ ድጋፍ የማያገኝ መሆኑን ነው። ፓትሪክ ጆንሰን የተባሉ የራንድ ኮርፖሬሽን ተንታኝ በበኩላቸው ሚስተር ማሊኪ በሀገራቸው የተደቀኑትን ተግዳሮቶች ከመወጣት ይልቅ በስልጣን ላይ ለመቆየት ቅድሚያ የሰጡ መሆናቸውን ያሳያል ይላሉ። ጠቅላይ ሚኒስትር ማሌኪ ካለሀፍረት የሚያንጸባርቁት ሙስናና የጸጥታ ኃይሉን ማጠናከርን በሚመለከት የሚያሳዩት ቸልተኝነት አስከፊ ባህሪያቸውን ያንጸባርቃል። እስላማዊ ሀገር መሰረታለሁ የሚለው የአማጽያን ቡድን በከፈተው ጥቃት የሀገሪቱን ትልቅ ክፍል ሲይዝ እያየን ነው። ማሊኪ ግን በስልጣን ላይ በመቆየቱ አላማ ላይ ነው ያተኮሩት። ኢራቅ ላይ እስላማዊ መንግስት ለመመስረት የሚፈልገው ኃይል ሱኒዎች በሚበዙበት ሰሜን ኢራቅ ቁጥጥሩን ለማስፋት የቻለው በሀገሪቱ ባለው የፖለቲካ ቀውስ ምክንያት ነው። ከአንድ ሚሊዮን በላይ የሚሆኑ ሰዎች በግጭቱ ምክንያት ከመኖሪያቸው እንደተፈናቀሉ ዓለም አቀፍ የፍልሰት ድርጅት ገልጿል። አድማጮች በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ቀደም ሲል የተወሰኑ በርከት ያሉ ማለት ይቻላል የቴክኒክ ብልሽቶች አግኝተውናል። ይቅርታ እንጠይቃለን። እንግዲህ ቴክኒኩ የሚተባበረን ይመስላል። አሁን ከዶክተር መራራ ጉዲና ጋር ወደ ተደረገው ውይይት ይሆናል የምናልፈው። እንሞክር ንጉሱ እውቅ የዩናይትድ ስቴትስ የዲሞክራሲ ተቋማት ያደራጁት የአፍሪቃ የሲቪል ማህበረሰብና የዲሞክራሲ እንቅስቃሴ ተካፋዮች ጉባኤ ባሳለፍነው ሳምንት እዚህ ዋሽንግተን ዲሲ ውስጥ ተካሂዷል። ተቋማቱ የፕሬዚደንት ባራክ ኦባማ አስተዳደር ለንግድ ትኩረት በመስጠት በብዛት አምባገነን ከሚባሉ የአፍሪቃ መሪዎች ጋር ስብሰባ መቀመጡ ዩናይትድ ስቴትስ ለፍትህና መልካም አስተዳደር መቆሟን አይገልጽም በሚል ጉባኤውን እንዳደራጁ ተገልጿል። ከአፍሪቃውያን ተሳታፊዎች መካከል የኦሮሞ ፌዴራሊስት ኮንግረስ እና የመድረክ ሊቀመንበር ዶክተር መረራ ጉዲና አንዱ ናቸው። ዶክተር መረራ ላለፉ ስድስት ወራት ከጉባኤው አደራጆች አንዱ ከሆነው ከናሽናል ኢንዳውመንት ፎር ዲሞክራሲ የተባለው በዓለም ዙሪያ ዲሞክራሲያዊ አስተዳደርን ለማስፋፋት የሚጥር ተቋም ውስጥ ጥናት እንደሚያካሂዱና ስለ ኢትዮጵያ ምርጫም ጥናታዊ ወረቀት ማቅረባቸው ይታወቃል። ትዝታ ብላቸው ስለ ሲቪል ማህበረሰብ ጉባኤው አነጋግራቸዋለች። ዶክተር መረራ የጉባኤውን አላማ በማብራራት ይጀምራሉ። ዋናው ጉዳይ ስብሰባ የተጠራበት ፕሬዚደንት ኦባማ የአፍሪካ መሪዎችን ለማነጋገር በሚያቅድበት ጊዜ አብዛኛው አፍሪካ ሀገሮች ማለት በሚቻልበት ደረጃ አምባገነን መሪዎች ጋር አሜሪካ በመንግስት ደረጃ በሚትገናኝበት ጊዜ የአሜሪካ የዲሞክራሲ ማህበረሰብ ደግሞ የዛ ተቃራኒ የሆነ ወይም ፕሬዚደንት ኦባማ ወይም የአሜሪካ መንግስት ማስተላለፍ ያለበት ለአፍሪካ መሪዎች ምን መልእክት ማስተላለፍበት የአፍሪካና የአሜሪካ ህዝቦች ግንኙነት ምን መሆን አለባቸው? ብሎ የሚያስቡ እዛ ላይ የሚሰሩ ብዙ ተቋማት ተሰባስቦ አንዱ ናሽናል ኢንዶሜንት ፎር ዲሞክራሲ ነው። ሌላው ፍሪደም ሃውስ የሚባል ተቋም ነው። ሌላው ደግሞ ኢንተርናሽናል ዲሞክራቲክ ኢንስቲቱት የሚባል የዲሞክራቲክ ፓርቲ የጥናት ተቋም ብዙ የአሜሪካ ማህበረሰብ እኔ እንወክላለን የሚሉ ዲሞክራሲ በጋራ የጠሩት ስብሰባ ነው። ስብሰባው እንግዲህ በናሽናል ኢንዶሜንት ዲሞክራሲ አንድ የውይይትና የዝግጅት ቀን። ዋናው ስብሰባ ግን እኔም ኢትዮጵያን በሚመለከት ያ ያቀረብኩበት የአሜሪካ ኮንግሬስ የተደረገው ሰፊ ስብሰባ ነው። እንግዲህ ዶክተር መረራ እንደነገሩን የአጠቃላይ አፍሪካን ሲቪል ማህበረሰብ ተወካዮች ጉባኤ የጠሩት አሜሪካ ውስጥ የሚገኙ ዲሞክራሲያዊ ተቋማት ወይንም ለዲሞክራሲ ማደግ የሚሰሩ ተቋማት ናቸው። ምንምን ነጥቦች ላይ ነው እነኚህ ውይይቶች ያተኮሩት? በአጠቃላይ በስድስት ቡድኖች የተከፈሉ ናቸው። በእኛም ውይይቱን ያደረግነው ሪኮመንዴሽን ወይም መደረግ አለባቸው ያልናቸውን ነገሮች ተዋይተን ያቀረብነው በስድስት ቡድኖች ተከፋፍለን ነው። አንደኛው ቡድን በዋናነት ሰብዓዊ መብቶች ቡድን ነው። የሰብአዊ መብቶች ቡድን አፍሪካ ውስጥ የሚደረጉ አፈናዎች፣ ግድያዎች፣ በተለይ በጋዜጠኞች ላይም ጭምር የሚደረጉ በፖለቲካ ፓርቲዎች ላይ በሁሉም ላይ የሚደረጉ ጫናዎችን የተከታተለ ክፍል ነው። ሁለተኛው ቡድን ጉድ ጋቨርነንስ እና አካውንተቢሊቲ የሚባለው ነው። አስተዳደር እና በተለይ መልካም አስተዳደር የሚባለው እንዴት መምጣት ይችላል፣ እንዴት መምጣት ይገባዋል፣ አፍሪካ ውስጥስ ያለው ሁኔታ ምንድን ነው በሚሉት ነገሮች ላይ በተለይም ሙስናን በሚመለከት በስፋት የተነሳበት ነው። ሁለተኛ ቡድን ይሄ ነው። ሶስተኛ ቡድን ደግሞ ሁሉም የሚገናኝበት የተሳሰረው አፍሪካ ውስጥ ነጻ ምርጫ ስልጣን ላይ የሚወጣና የሚወርዱ መንግስታት ስለሌሉ ነጻና ፊታዊ ምርጫ አፍሪካ ውስጥ እንዴት ማካሄድ ይቻላል የሚለው እኔም የተካፈልኩበት በዚህኛው ቡድን ውስጥ ነው። ነጻና ፊታዊ ምርጫ በአፍሪካ እንዴት ማምጣት ይቻላል በሚለው ላይ ነው ውይይት ያደረገው። አራተኛ ቡድን ከማስታወሰው ዝን ብርቱካን ሙን የሚጠቅሳ ተካፍላበታለች። ሚዲያ የአፍሪካ የሚዲያ ተቋማት እንዴት ነው ያሉት? ምን ደረጃ ነው ላይ ያሉት የሚለው መስፋት የተዳሰሰበት ነው። አምስተኛው ግጭትና ሰላምን በሚመለከት ነው። ግጭት አፍሪካ ውስጥ ለሚሰፋ ለምን እየሰፋ መጣ? በተለይ የአፍሪካ አምባገነን መሪዎች የግጭቱ መንስኤዎች መሆናቸውና ከዜጎቻቸው ጋር በተለይም የሰፊ የፖለቲካ ምህዳር የሚባለው ስለሌለ ስላላኖሩ በብዛት አፍሪካ የግጭት ክፍለ አህጉር የሆነች መምጣቷ እየዳሰሰ ነው። ስድስተኛው እና የመጨረሻው የሲቪል ማህበረሰብ ተቋማት አፍሪካ ውስጥ ያለባቸው ቻሌንጅ፣ ችግሮች ምንድን ናቸው ብሎ እየዳሰሰ ክፍል ነው። እንግዲህ እነዚህ በስድስቱ ቡድኖች ተከፋፍለን ውይይቱን ያካሄድ ነው። መልካም ዶክተር መረራ ጠለቅ ብለን ስለ እነዚህ ስለ ቀረቡት ስድስት ነጥቦች ወይንም ስድስት ርዕሶች ላይ የቀረቡት እነኚህ ችግሮች የሚስተካከሉባቸውን መንገዶች የሚጠቁሙ ጥናታዊ ወረቀቶች ናቸው ወይንስ ስለ ችግሩ ብቻ የሚያወሱ ናቸው? እነኚህ የውይይት ርዕሶች እነዚህ ውይይት ርዕሶች ዘጋጆቹ ያዘጋጁት በዚህ ላይ የጠለቀ እውቀት ያላቸው በስለ ሰብአዊ መብት፣ ስለ ምርጫ፣ ስለ ሚዲያ፣ ስለ ሰላምና መረጋጋት ሁኔታ፣ ስለ ሲቪል ማህበረሰብ በራሳቸው መንገድ በአመራር ደረጃ የተሳተፉ ለምሳሌ ከኬንያ የመጡ አሉ። የኬንያ ሲቪል ማህበረሰብ ተቋማት መሪዎች ናቸው። ለምሳሌ ከናይጄሪያ የመጡት የናይጄሪያ ሰራተኞች ማህበር ኮንፌዴሬሽን መሪዎች ናቸው። ስለዚህ እነዚህ ሰዎች የመጡት የጥናት ወረቀትን ለማቅረብ ሳይሆን በራሳቸው በሀገራቸው ሰፊ የሆነ ልምድም የአመራር ኃላፊነትም በዚህ በጉዳዮች ላይ ያላቸው የተቋማት መሪዎች ናቸው የተገናኙት። እና እነዚህ የተቋማት መሪዎች ከየሀገሩ የመጡት በተቧድኖ ነው ውይይት ያካሄዱት እና ሪኮመንዴሽን ደግሞ ለአፍሪክ ለአሜሪካ መንግስትም አፍሪካ መሪዎችም ለማስተላለፍ የሞከሩት ችግሮቻቸውን፣ ተሞክሮቻቸውን፣ ልምዶቻቸውን በአፍሪካ ደረጃ እየተለዋወጡበትና ና ከየሀገሮቹ አንጻር የአፍሪካ መሰረታዊ ችግሮች በእነዚህ ጉዳዮች ላይ ምንድን ናቸው የሚሉትን ለመናገርም ልምዶቻቸውን ለመናገርም ብቻም ሳይሆን መፍትሄውንም ችምል ለመናገር የሚችሉ የአፍሪካ ሲቪል ማህበረሰብ ተቋማት መሪዎች ናቸው ማለት ነው። እንግዲህ የዩናይትድ ስቴትስ ምክር ቤት አባላት ለምሳሌ እንደ ኮንግረስማን ክሪስ ሜዝ እሳቸው እንኳ የምክር ቤቱ የሰብአዊ መብት ኮሚቴ ሊቀመንበር ናቸው። እንዲሁም ካረን ባስ የካሊፎርኒያ ተወካይ የሆኑት፣ እንዲሁም ስተኒ ሆየር ኮንግረስማን ስተኒ ሆየር እንደ ተገኙ ገልጸውልኛል። በጉባኤው ላይ የእነሱ ድርሻ ምን ነበረ? የነች ሱጁሻ በዋናነት የአሜሪካ ሕዝብና የአሜሪካ መንግስት በተለይ የአሜሪካ ኮንግረስ ከእናንተ ጋር ነው የሰብአዊ መብቶች አከባበር ጥያቄ ላይ፣ ዲሞክራሲያዊ ስርዓት አፍሪካ ውስጥ የመፍጠሩ ጥያቄ ላይ ከእናንተ ጋር ንን እና ትግሉን ቀጥሉ በርቱ ተበራቱ የሚለውን የአሜሪካን ኮንግረስ ላ ለአፍሪካ ሲቪል ማህበራት ተቋማት እና ችግሮቻቸውን ለመፍታት በአፍሪካ ውስጥ ለሰብአዊ መብቶች እና ለዲሞክራሲያዊ ስርዓት መስፈን ለሚደረጉት ትግሎች ያላቸውን የአንድነት ስሜት ለመግለጽ የድጋፍ ንግግር ነው። በርቱ ተበራቱ የሚለውን ንግግር ለማድረግ ነው የተገኙት። እንግዲህ ዶክተር መረራ ፕሬዚደንት ኦባማ ጋር ከተገናኙት ሀምሳ የአፍሪቃ መሪዎች በጣም ጥቂቶች ይሁኑ እንጂ አንዳንዶቹ ዲሞክራሲ በአገሮቻቸው ያሰፈኑ ፍትሃዊ እና ሚዛናዊ በሆነ ምርጫ ስልጣን ላይ የመጡ ለምሳሌ እንደ ጋና እንደ ኬፕ ቨርዴ እንደ ቦትስዋና መሪዎች ያሉ አሉ። እና ከነዚህ ሀገሮች ሊቀሰም ስለሚገባው ትምህርትስ የተነሳ ነገር አለ ደም ተነስተዋል። ከነዚህ ሀገሮችም የመጡ ልዑካን ነበሩ። እነሱም ተሳትፎበታል። በጣም ትዝታ በጣም የሚገርምሽ ግን የቤኒን ፕሬዚዳንት መጥቶ ለእኛ ንግግር ለማድረግ ከዲሞክራት ናቸው ከሚባሉት ተመርጦ ቃል ከገቡልን በኋላ የተዘጋጀላቸው ስብሰባ ላይ ተገኝተው ንግግር አላደረጉም። እሺ እንግዲያው ምን ይጠበቃል ታዲያ? አሁን ይሄንን ውይይት አካሄዳችሁ ለሁለት ቀናት ምን ውሳኔ ነው ያደረጋችሁት? አንዱ ለሶስት ነገሮች ነው። አንደኛው እንግዲህ አሜሪካ መንግስት ፕሬዚደንት ኦባማም በትክክል ለማስተላለፍ የተሞከረው መልእክት የአፍሪካ መሪዎች ጓደኞቻችን ሆኑ፣ በሌላ መንገድ የተጠሩ የአፍሪካ አምባገነን መሪዎች ስልጣን ላይ ለመቆየት ብሎ ዜጎቻቸውን እንዳይገሉ እንዳያስሩ መልእክት እንዲያስተላልፈላቸው ነው። ለምርጫ ብሎ ስልጣን ላይ ለመቆየት ብሎ ምርጫ ለመስረቅ ብሎ እዛ ላይ ሀሳብ አቅርበናል። ሁለተኛው የአሜሪካ መንግስት ስለ ቻይና ይሁን ፀረ ሽብር በሚለው የአፍሪካ መሪዎች ያንን አብረን በጋራ እንዋጋለን እያለ መሪዎቹ ደግሞ የራሱ የችግሩ የሽብሩ ምንጭ የሆኑ ዜጎቻቸውን እያሸበሩ የሚገዙበት ሁኔታ ስላለ የአሜሪካ መንግስት ከአምባገነን መሪዎች ጋር ዝም ብሎ እንዳይሞዳመድ መሰረታዊ በሆነ መንገድ በሕዝብ የተመረጠ መንግስት በአፍሪካ ምድር ሊኖር በሚችልበት ደረጃ መሪዎቹን እንዲመክሩ አጥብቀን ለአሜሪካ መንግስትን ጠይቀናል። እነዚህ በስብሰባ ላይ የተገኙት የኮንግሬስ አባላትም ይህንን መልእክት በተለያየ መንገድ ለመንግስታቸውም በምክር ቤቱም ደረጃ እንዲያነሱልን ነግሬናቸዋል። እነሱም ቃል ገብተዋል። እንዲሁም በሚቀጥለው አመት ወደ ሀያ ሁለት የአፍሪካ ሀገሮች ምርጫ ስለሚያካሄዱ ዝም ብላችሁ እንዳታዩ ብለናል። እነሱም ዝም ብለን አናይም ጥያቄዎችን እናነሳልን የሚል ቃል ሲገቡልን ነበር። ሌላውን በስድስት ቡድኖች ተካፍለን ያደረግናቸው የውይይት ጭብጦች በሙሉ ለአሜሪካ መንግስትም ለአፍሪካ መንግስታትም እንዲደርስ ጉዳዩ ለሚመለከታቸው የአፍሪካ አንድነት መሪዎች እንዲደርስ የአፍሪካ ቻርተር ፎር ሁመን ራይትስ ዲሞክራሲ እያለ በቃላት ብቻ የተወሰኑ መሰረታዊ መርሆ ተብሎ የተቀመጡ አሉ። እሱን እንዲያ የአፍሪካ መሪዎች እንዲያከብሩ የአፍሪካ አንድነትም በዚህ አቅጣጫ እንዲንቀሳቀስ የአፍሪካ አንድነትም የዲክታተሮች ክበብ ብቻ ሳይሆን ለሲቪል ማህበረሰባት ቦታ እንዲከፍት ቦታ እንዲከፍት ተጠይቋል። እነዚህ ሁሉ እንግዲህ በየደረጃው ለአሜሪካ መንግስትም ለአፍሪካ መሪዎችም ለአፍሪካ አንድነትም እንዲደርሱ ውሳኔዎቻችን በዛ ላይ ለመስራት ተወስነዋል። እንደገና ደግሞ የአፍሪካ ዴሞክራሲ ፎረም አይነት ነገር በአፍሪካ ደረጃ በአፍሪካ የሚንቀሳቀሱ የሲቪል ማህበረሰባት ኔትወርኪንግ ግንኙነቶችን ፈጥሮ በአንዱ ሀገር ውስጥ ችግር ሲፈጠር የሌሎች ሀገሮች ሲቪል ማህበረሰባት ዝም ብሎ እንዳይመለከቱ በአፍሪካ ደረጃ ትግሉ በስፋት እንዲቀጥል ጉንነቶች እንዲቀጥሉ በነዚህ በነዚህ ነገሮች ላይ ተነጋግረን ውሳኔ ወስንናል። በተቻለ መጠን ይሄ ስራ ላይ እንዲውል በየሀገሮቻችንም ሆነ በአፍሪካ ደረጃ ጥረቶች እንዲደረጉ እዚህም የአሜሪካ ተቋማትም እንዲያግዙ እነዚህ ጥረቶች ተስማምተን ይበጣል። ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ፣ እንዲሁም የመድረክ ፕሬዚደንት ስለሰጡኝ ቃል አመሰግናለሁ። እኔም ስለተሰጠኝ ድል በጣም አመሰግናለሁ። አድማጮች፣ ፕሮግራማችን ይቀጥላል። የቴክኒክ ችግር አሁን እስካሁን የለም፣ ተወግዷል። በአድማጮች አስተያየት ይለግማል። የመሳሪያ በለሻ እንደው እንጃ፣ ስቲ ይሞከር እና ናንተ ካገኘናቸው አስተያየቶች እስቲ እነዚህን እናሰማሁን። ሄሎ የአሜሪካ ድምፅ ሬዲዮ አዘጋጆች እንደምናላችሁ። ከኢትዮጵያ ተመጡ ወጣቶች ጋራ በበጎ ከሚያደርጉ ወጣቶች ጋር ያደረጋችሁትን ውይይት በደንብ ተከታትያለሁ። ወጣቶቹ በጎ ማድረጋቸው በጣም ያስደስታል። ግን በጥያቄው ላይ በጣም ቅር ያለኝ ነገር አለ። የሚመልሱት መልስ በፍጹም አላረካኝም። ወይ ጥያቄ መጠየቅ የለበትም። የተጠየቀው ጥያቄ ግን በትክክል አልተመለሰም። ወደፊት ጥሩ ጀኔሬሽን ፈጥራለን ከሚሉ ወጣቶች አንድ ሲደመር አንድ ሁለት የሚል መልስ ቢሰጡ ጥሩ ነበረ። በጣም አመሰግናለሁ። መሰለኝ ከካሊፎርኒያ ነው የምደውለው። ትኑና ቆንጅ የማንዴላ ድቀ መዛሙርት ከሚባሉ ከኢትዮጵያ ከመጡ ወጣቶች ጋር በነበራችሁ ውይይት እነዚህ የማንዴላ ድቀ መዛሙርት የኢትዮጵያን ፖለቲካ ለመንካት የፈልጉ አይመስልም። እኛ ኢትዮጵያውያን ደግሞ አብዛኞቻችን ችግሮቻችንን ሁሉ ከፖለቲካው ጋር እያይዘነዋል ፖለቲካውን ተውት ዋናው ልማት ነው የሚሉ እና እንዴት ያለ ነፃነትና ፍትሕ ይኖራል የሚሉ እንዳሉ ሆኑ። እባክህ እን ሁለት አመለታተት ከፖለቲከኞች ውጪ የባለሙያ ብታወያዩ እና በለጥ ያለ አመለካከት እንዲኖረን ብትረዱን ጥያቄ ለማቅረብ ነው። ሌላው እነዚህ ወጣቶች የማንዴላ ደቀ መዛሙርት የሚል ስም ተሰጥቷቸዋል። ግን ማንዴላ በመሰረቱ ከሀያ አምስት አመት በላይ ነው መከራ የተቀበሉት። መከራ የተቀበሉትም በፖለቲካ አመለካከታቸው ነው። ስለዚህ ወጣቶቹ ወይ ስማቸው መቀየር አለበት ወይም ፖለቲካውንም እንዲያ ሳይፈሩት እነካነካ ቢያደርጉት ጥሩ ይመስለኛል። ለማንኛውም ሱ አመሰግናለሁ። ተመስገን ነኝ ከዲሲ የአሜሪካ ድምፅ አማርኛ ክፍል። እንዴት ናቸው ቆንጆች ሄኖክ እና ትዝታ? ቆንጆ ፕሮግራም ነበር ያዘጋጃችሁት። ጠያቂዎች ግን ትንሽ ችግር ያለባቸው ይመስለኛል። ምክንያቱም እነዚህ ተጠያቂዎች ሰዎች ወደ ኢትዮጵያ መግባታቸው አይቀርም። ጠያቂዎቹ ኢትዮጵያ ውስጥ ዲሞክራሲ የለም ብለው የሚያምኑ ከሆነ ለልጆቹ ሊያስቡ ይገባል። እንዲህ አይነት ጥያቄ መጠየቅ አልነበረባቸውም። ተረፈ ግን ልጆቹ በጣም በጣም የተማሩ ናቸው። በእውነቱ ድንቅ ልጆች እንዳሉን ማወቅ ችያለሁ። በጣም አመሰግናለሁ። ሰላም ነው። አስተያየት የላካችሁልንን አድማጮቻችንን ሁላችሁንም እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩ። ቁጥሩን እናስታውስ፣ 202 2059942 የውስጥ መስመር 14 ነው። በፌስቡክም ቪኦኤ አምሃሪክ ብላችሁ መከተል ትችላላችሁ። ንጉሱ ታምሬ፣ አሁን መሳሪያው በደንብ እያቀነባበረ ነው እያለን ነው ኧረ ጨርሶ ሙዚቃም መጋበስ ትችላላችሁ ብሏል። ምን ይመስልሃል? አዲሱ ድንቅ ነው። የቴዎድሮስ ሙዚቃ ራሱ አዘጋጅቶልናል ዜማውን ታስታውሻለሽ? ነግሮኛል ንጉሱ እየከነከነኝ። እሱ ርዕስ ነው፣ ግን ዜማ አይደለም ይቅርሽ ራሱ

ተገናኝተናለ ንጉሱ ጥሩ ሙዚቃ ነው የመረጠለን። ቀጣይ ፕሮግራማችን እየተዘጋጀ ነው። ከዛ በፊት ግን ወደ ሌላው እናልፋለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሐሳብን በነጻነት በጽሑፍና በንግግር መግለጽ የተባበሩት መንግሥታትን ዓለም አቀፍ የሰብአዊ መብቶች ድንጋጌና የዓለም አቀፉን የሲቪልና ፖለቲካ መብቶችን ጨምሮ ቁልፍ የሰብአዊ መብቶች ማስከበሪያ መሳሪያ ነው። ይህን መብትም ሰዎች በማናቸውም አይነት መገናኛ ብዙሃን መግለጽ ይችላሉ። ስለዚህ ሐሳብን በነጻነት በጽሑፍና በንግግር የመግለጽ መብትና የየሀገሮቹ መንግስታት እነዚህን መብቶች ለማስከበር ያለባቸው ግዴታና ተግባራዊነቱን የማረጋገጥ ኃላፊነት በሁሉም መንገድ መገለጽ አለበት ሲሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሰብአዊ መብቶችና ስደተኞች ጉዳይ ጠበቃ ልዩ አማካሪ ሳቢና ራጅፓል የተናገሩትን ጠቅሶ ርሳ አንቀጹ ሀተታውን ይቀጥላል። ሚስ ራጅፓል በቅርቡ በተካሄደው በአውሮፓ የሰብአዊ መብቶች ጉዳይ የጸጥታና ትብብር ድርጅት ስብሰባ ላይ ሲናገሩ ሐሳብን በነጻነት በጽሑፍና በንግግር መግለጽን ጨምሮ መሠረታዊ የሰው ልጆች መብቶች አዲስ ከመጡ ቴክኖሎጂዎች ጋር የሚለወጡ አይደሉም። እንደ ሁሉም የሰብአዊ መብቶች ሁሉ ሐሳብን በነጻነት መግለጽም የእያንዳንዱ ግለሰብ መብት ነው። መንግስት እንደ ፈለገው እጁን የሚዶልበት ወይም ጨርሶ ሊነፍቆ የሚችለው ነገር አይደለም ብለዋል። ዜጎች የሰብአዊ መብቶቻቸው ወይም ሌሎች መሠረታዊ መብቶቻቸው በሚገባ የሚከበርበትንና የሚጠበቅበትን ሁኔታ መፍጠሩ የመንግስት ጉዳይ ይሆናል። በተባበሩት መንግስታት የሰብአዊ መብቶች ኮሚቴ መሰረት ነጻ ሳንሱር ያላየውና ያልተከለከለ ፕሬስ ወይም ሌላ መገናኛ ብዙሃን ለአንድ ዲሞክራሲያዊ ህብረተሰብ የመሰረት ድንጋይ ነው። ህዝብና የሀገሪቱን ፖለቲካ የተመለከቱ ጉዳዮች በዜጎች በእጩ ተወዳዳሪዎችና በተመረጡ የመንግሥት ሠራተኞች መካከል የመረጃ በነጻነት መተላለፍ እጅግ አስፈላጊ ነው። መንግሥታት አልፎ አልፎ ለፖለቲካ ጉዳይ መጠቀሚያነት ክፍት የሆኑ ወይም ደግሞ ከተጽዕኖ ነጻ የሆኑ ፍርድ ቤቶች ሥልጣናቸውን በትክክል መጠቀም የማያስችላቸው ሰፊና የተድበዘበዙ ህጎችን ሲያወጡ ይስተዋላል። እዚህ ላይ በምሳሌነት ከሚጠቀሱት መካከልም የካዛክስታኑ የወንጀለኞች መቅጫ ህግ፣ ሩሲያ በኢንተርኔት ተጠቃሚዎችና ጦማሪያን ላይ ያወጣችው ገዳቢ ህግ፣ እንዲሁም ቱርክ የማኅበረሰብ መገናኛ ብዙሀንን ለማፈን የወሰደችው እርምጃ ይገኙበታል ካለ በኋላ ርዕሳን ቅጹ ሀተታውን ሲያጠቃልል ዩናይትድ ስቴትስ ለአውሮፓ የጸጥታና ትብብር ተሳታፊዎች የምታስተላልፈው መልእክት ዜጎች ሐሳብን በነጻነት በንግግርና በጽሑፍ መግለጽ የሚያስችላቸውን እንዲሁም የመገናኛ ብዙኃንን ነጻነት እንዲጠብቁና እንዲንከባከቡ ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የመጨረሻው የሰኞ ቅንብር ጤና ነው። ቅድም በኋላ ሌላው ይቀርባል ያልኩት መጥቷል። ሰለሞን አባተ የሚያዘጋጀው የጤና ፕሮግራም ነው። ዛሬ ሰልፈኛው ኢቦላ ነው። ዓለምን ባለፉት ሰላሳ ዓመታት በላይ ለሚሆን ጊዜ ሲያተራምስ የኖረውና በዓለም ዙሪያ ወደ 40 ሚሊዮን ሕዝብ የፈጀው ኤች አይቪ ኤድስ መንበርከኪያው ጊዜ የቀረበ ይመስላል። ዛሬ ዓለም ከኤድስ ነጻ ስለሆነ ወደፊት እየመከረና በድፍረት እየተናገረ ነው። ማንም ለኤች አይቪ እንዳይጋለጥ በሚል እሳቤም ዘመቻ ዜሮን እያካሄደ ነው። እንዲያውም ኤች አይቪን በአካል ከገጸ ምድር ለማጥፋትም እየተነጋገረ ነው። ኤች አይቪ መከላከያ ክትባትም ሆነ ፈዋሽ ሕክምና ስላልተገኘለት ነበር ያንን ያህል አስፈሪ ሆኖ በሰው ላይ ነግሶ ከአንድ ትውልድ በላይ የሚሆን ዕድሜ ያስቆጠረውም ለኤች አይቪ ከመጋለጥ ለኤድስ እስከ መድረስ ያለውን የተራዘመ ጊዜና ዛሬ ኢቦላ ዓለምን እያወከ ስላለበት አጣዳፊነቱና የመተላለፊያ መንገዱን ሲሰማ ልዩነታቸውን መገመት ቀላል ነው። ለመጪዎቹ 30 ዓመታት ኢቦላ በምድር ላይ በዛሬው ሁኔታ ቢቀጥል ምን ይሆናል አስበውት ያውቃሉ? እንደ ወፍ ጉንፋን፣ የአሳማ ጉንፋን፣ በርድ ፍሉ፣ ስዋይን ፍሉ የተባሉ የተጠሩት ወረርሽኞች ዓለምን እንዴት እንዳመሱም የሰው ልጅ የቅርብ ጊዜ ትውስታ ነው። ለመሆኑ እነዚያ ቫይረሶችም ሆኑ ስጋታቸው ከዓለም ላይ አልተወገደም። ዛሬ ሰልፈኛው ኢቦላ ነው፣ ብዙ ጥንቃቄም ያስፈልገዋል። የኢቦላን የዛሬ ሁኔታ የምዕራብ አፍሪቃ ብቻ ወይም የአፍሪቃ ብቻ ችግር አይደለም ዓለም አቀፍና አጣዳፊ አደጋ ነው፣ ዓለም አቀፍ ርብርብን ይጠይቃል ሲል የዓለም የጤና ድርጅት ባለፈው ሳምንት አስታውቋል። አውሮፓ፣ እስያና አሜሪካ ቫይረሱን ወደብ ላይ ለማቆም በአንድ እግራቸው ቆመዋል። የምዕራብ አፍሪቃ የአየር ትራፊክ ወይም ጉዞ ዋነኛ መናኸሪያና መተላለፊያ የሆነችው በተለይ ፈረንሳይ ይህ ደወል አንቅቷታል። መተላለፊያ ብቻ ሳትሆን ፈረንሳይ ቁጥሩ እጅግ ግዙፍ የሆነ የምዕራብ አፍሪቃ ዳያስፖራ መኖሪያም ነች። ሰሞኑን ታዲያ ዘጋቢያችን ሊሳ ብራያንት ፓሪስ ከተማ ውስጥ ዘወርወር ብላ ሁኔታውን ሰልላለች። አልፋ ዌስ የጊኒን አምባገነናዊ አገዛዝ ሸሽቶ ፈረንሳይ ከገባ አስር ዓመት ሆኖታል። የሬጌ ስልት ዘፋኙና የፖለቲካ ተሟጋቹ አልፋ ዛሬ ደግሞ እናት አገሩንና ቀሪውንም ምዕራብ አፍሪቃ እያመሰ ያለው የኢቦላ ነገር በጣም እያስጨነቀው ነው። ወንድሞቹ፣ እህቶቹ፣ ወላጆቹ፣ ቤተሰቡ ሁሉ የሚኖሩት ዋና ከተማይቱ ኮናክሪ ውስጥ ነው። የፖለቲካ ተሳዳጅ በመሆኑ ወደ ሀገሩ መሄድ አይችልም። ግን የቤተሰቦቹ ነገር በጣም እያሳሰበው እንደሆነ ነው አልፋ ዌስ የሚናገረው። ኢቦላ እንዲህ እንቅልፍ የነሳው የውጭ ሰው አልፋ ዌስ ብቻ አይደለም። ሎፎታ ዣሎን ወይስና ሌሎችም ጊኒያውያን ወገኖቹ የሚገናኙበት የፓሪስ አራዳ ውስጥ የሚገኝ ሬስቶራንት ነው። የፎታ ዣሎን ባለቤት ኡሙባሪ ግን ኢቦላ ወደ ሀገራቸው ከመመላለስ አላቆማቸውም፣ አያስቆመኝምም እያሉ ነው። ባሪ ባለፈው መጋቢት ወደ ጊኒ ሄደው ነበር ቤተሰቦቻቸው ወደሚገኙበት ሰሜናዊ የትውልድ ከተማቸው ማሙ ገብተው ነበር ሰው ቤተሰቦቻቸው ሁሉ እጆቻቸውና ቤታቸውን በንጽሕና እንዲጠብቁ ልጆቹ በየመንገዱ እንዳይንቀዠቀዡ እንዲሰበስቧቸው ሲመክሩ እንደነበረ ለሊሳ ነግረዋታል በእርግጥ ፈረንሳይ እስካሁን የታየባት የኢቦላ አጋጣሚ የለም። ስፓኝና ዩናይትድ ስቴትስ ግን ምዕራብ አፍሪካ ውስጥ በኢቦላ የተያዙ ዜጎቻቸውን እየመለሱ ወደ ሀገራቸው አስገብተዋል። ፈረንሳይ ውስጥ ኢቦላ ተስፋፍቶ የመሰራጨቱ እድል ደካማ ነው የሚል እምነት እንዳላቸው ፓሪስ የሚገኘው የፒቲ ሳልፔትሪየርክ ሆስፒታል የተላላፊ በሽታዎች ልዩ ባለሙያ ዶክተር ፍራንሷ ብሪኬር ይናገራሉ። የኢቦላ የመቀፍቀፊያ ዕድሜ ሦስት ሳምንታት ናቸው። አንድ አጋጣሚ ቢፈጠሩ ወይም ቫይረሱ ያላቸው ሰዎች ቢገኙ እንኳ እንዳይሰራጭ ፈጥነን መቆጣጠር እንችላለን ይላሉ ብሪኬር። ፈረንሳይ አይኖቿን ሁሉ ከፍታጆቿን ሁሉ ዘርግታ ነው ኢቦላን በንቃት እየጠበቀች አለችው። ኤር ፍራንስ ከየትኛውም የምዕራብ አፍሪካ አገር ለሚያደርገው በረራ አይሮፕላኖቹ ከመነሳታቸው በፊትና ፓሪስ አየር ጣቢያም እንደደረሱ መንገደኞች ምርመራዎች ይደረጉላቸዋል። የታመመ ወይም ቫይረሱ ያለው ሰው ቢገኝ የፈረንሳይ ሆስፒታሎች ሁሉ ያንን ሰው ነጥለው ለማስተኛትና ለማከም የሚያስችል ሁኔታ አመቻችተዋል። ብዙ አፍሪካውያን ፈረንሳውያን ግን ጭንቀቱና ስጋቱ ሁልጊዜም እንዳንዣበበባቸው ነው። ምንም እንኳ ሴኔጋል እስካሁን ወረርሽኙ ያልደረሰባት አገር ብትሆንም ምዕራብ አፍሪካ ውስጥ የ65 ዓመቱ ጎልማሳ ሴኔጋላዊ አማራ ሸዋውር ቀልባቸው እንደተነሳሳ ነው። ዴሰምብሩ ሲጀልቬ ሸራንትር። ሻውር ዋና ከተማይቱ ዳካር የሚገኙ ቤተሰቦቻቸውን በየጊዜው እየደወሉ ይጠይቃሉ። ኢቦላ እጅግ አደገኛ ነው የሚል እምነታቸው የበረታ ቢሆንም የፊታችን ታህሳስ ቤተሰቦቻቸውን ለማየት ለመሄድ ወስነዋል። ከፓሪስ ወጣ ብላ የምትገኘውና ትንሿ ባማኮ እየተባለች በማሊ ዋና ከተማ የምትጠራው ሞንትሮ ቀበሌ የማሊ ማኅበረሰብ መሪ የሆኑት ላሳናን ያካቴ እንዲሁም በትርምስ የታመሰችው ማሊ ሌላ ጣጣን እንዳይጨመርባት በብርቱ እየሰጉ መሆናቸውን ይገልጻሉ። ማሊና ጊኒ ጎረቤት ናቸው። ሰዎቿም በየዕለቱ ከአንዱ ወደ አንዱ ይንቀሳቀሳሉ። አደጋው ብዙ ነው። ኢቦላም አብሮ ይንቀሳቀሳል፣ ይጓዛል ይላሉ ኒያካቴ። የጊኒ ዳያስፖራ ሀገር ቤት ላለው ሕዝብ የሚገባው እውቀትና ግንዛቤ እንዲኖር እየሰራ ገንዘብም እያሰባሰበ ነው። የሕክምና ቁሳቁስ፣ መድኃኒትና ሌሎችም አስፈላጊ ናቸው የሚባሉ ለዘመቻው የሚረዱ ግብዓቶችን ለጤና ተቋማትና ባለሙያዎች እየላኩ ነው። የሬጌው ዘፋኝ ወይስ ለዚሁ ጉዳይ ኮንሰርት አዘጋጅቷል። ፈረንሳይ ውስጥ የሚኖረው የጊኒ ማህበረሰብ በጣም የሚተጋገዝና የሚተሳሰብ በጣም የተቀራረበ መሆኑን የሚናገረው ዌስ ኢቦላ ደግሞ ይበልጥ አቀራረበን ይላል። ከአራቱ የምዕራብ አፍሪካ ሀገሮች ጋር ድንበር የማትጋራውና የራቀችው ናይጄሪያ በኢቦላ ቫይረስ አስረኛ ሰዋ ግዙፉ ሌጎስ ከተማ ውስጥ ተይዞ መገኘቱን ዛሬ አስታውቃለች። የምዕራብ አፍሪቃ በተለይም ደግሞ ከሌጎስ የሚነሱ በረራዎች ግዙፏ ደንበኛና ለናይጄሪያ መንገደኞች ዋነኛዋ መድረሻና መተላለፊያ የሆነችው አዲስ አበባ የጥንቃቄ እርምጃ እየወሰደች መሆኑን በቅርቡ ማስታወቋ ይታወሳል። ዝርዝር መረጃዎችን ከኢትዮጵያ የጤናና የሲቪል አቪዬሽን እንዲሁም የአየር መንገድ ባለስልጣናት ባገኘን ጊዜ እያያዝንላችሁ እንመለሳለን። ራሶን፣ ቤተሰቦን፣ አካባቢውን ይጠብቁ። እጆችዎንና ቤትዎን በንጽህና ይጠብቁ። የልጆችዎን መውጫና መግቢያ ይከታተሉ። ስለ ኢቦላ ጆሮዎችዎንና አይኖችዎን ከፍተው ይበልጥ ይወቁ። የጤና ተቋማትና ባለሙያዎችን ከመጠየቅ ከማማከር አያፈግፍጉ። ጤናዎ፣ ሕይወቶ፣ የቤተሰቡና የአካባቢዎ ደህንነት በእጅዎ ነው። ለዛሬ ከጤና ዝግጅት ሰሎሞን አባተ ነኝ። ጤና ይስጥልኝ። ከተማ የፍሬው ኃይሉ የነበረ ታደሰ አለሙ ጥሩ አርጓዝ ይሞታል። አድማጮች፣ የማጠቃለያ ዜና እናሰማለን ከመለያየታችን በፊት ኢትዮጵያ ውስጥ በሚገኙ የደቡብ ሱዳን ስደተኞች መካከል እየተስፋፋ ነው የሚባለውን የወፍ በሽታ እየተባለ በዘለማድ የሚጠራውን የጉበት በሽታ ወይም ሄፓታይተስ ለመቆጣጠር ጥረቱን እያጠናከረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ናይጄሪያ ግዙፏ ከተማ ሌጎስ ውስጥ አዲስ በኢቦላ ቫይረስ የተያዘ ሰው መገኘቱን የሀገሪቱ የጤና ጥበቃ ሚኒስቴር በዛሬው እለት አስታውቋል። የአሁኑ አጋጣሚ ናይጄሪያ ውስጥ ለኢቦላ ቫይረስ የተጋለጡትን ሰዎች ቁጥር አስር አድርሶታል። ሩሲያ ወታደሮቿን ከዩክራይን ድንበር ለማስወጣት ምንም አይነት ምልክት ስለማይታይ ሞስኮ በምስራቅ ዩክራይን ውስጥ ወታደራዊ ጣልቃ ገብነት እንደምትፈጽም ትልቅ ምልክት ነው ሲሉ የኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊ ተናግረዋል። አንድረስ ፉ ረስሙሰን ለሮይተር ዜና አውታር ነው ይህንን የገለጡት። በአፍጋኒስታኑ ወታደራዊ ኦፐሬሽን ወቅት በሲቪሉ ማህበረሰብ ላይ የደረሰውን ግድያ፣ ምናልባትም በሰው ልጆች ላይ የተፈጸሙ የጦር ወንጀሎችን ጨምሮ ዩናይትድ ስቴትስ በተገቢ ሁኔታ አላጣራችም ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ከሷል። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያሰማውን ፕሮግራም እዚህ ላይ ፈጸመ። ነገ ማክሰኞ በቀደም በሚለው ፕሮግራም ከምሽቱ በአንድ ሰዓት በ1430 መካከለኛ ሞገድ በመደበኛው ደግሞ በ3 ሰዓት እስከምንገናኝ ያስተናገድ ናችሁ አዲሱ አበበና ቆንጂ ይታየንን ፕሮግራሙን የመራልን ንጉሱ ታምሬ ነው። ነገ እንገናኛለን። ሰላም፣ ደህና ደሩ። አሁን የትግርኛው ፕሮግራም ይቀጥላል። The Voice of America